ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ኅዳር 27 2007 ዓ.ም ፕሮግራሙን ጀመረ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ከዚህም ከዚያምና የሙዚቃ ቃና የምሽቱ ዝግጅታችን ናቸው። ንጉሡ ታምሬ ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናሰማችሁ። ሰላም ጤና ይስጥልኝ። እንደምናመሻችሁ የምሽቱን ዜና የማሰማችሁ ሄኖክ ሰማእግዜር ነኝ። የሶማሊያ ፓርላማ ጠቅላይ ሚኒስትር አብዲ ወሊ ሼህ አህመድን ከስራቸው ለማሰናበት ድምፅ ሰጠ። የህግ አውጪው አካል የሀገሪቱ ጠቅላይ ሚኒስትርን ከስራ ሲያሰናብት ይሄ በዓመት ውስጥ ለሁለተኛ ጊዜ መሆኑ ነው። በዛሬ ዕለት ፓርላማው ለጠቅላይ ሚኒስትሩ የመተማመኛ ድምፅ የነሳቸው ከፕሬዚዳንት ሐሳን ሼህ ማህሙድ ጋር በሚኒስትሮች ምክር ቤት ክለሳ ስምምነት ላይ ለመድረስ ባለመቻላቸው በተፈጠረ የሐሳብ ልዩነት መሆኑ ተዘግቧል። ጠቅላይ ሚኒስትር አህመድ 80 የድጋፍ ድምፆችን ሲያገኙ 153 የፓርላማ አባላት ጠቅላይ ሚኒስትሩ እንዲባረሩ ድምፅ ሰጥተዋል። የሶማሊያው ፕሬዝዳንት ማህሙድ የፓርላማውን ውሳኔ እንደሚቀበሉት ገልጸው ፓርላማው የሰጠው ድምፅ ለሀገሪቱ ዴሞክራሲ በጎ ጅምር ነው ሲሉ በተለይ ለቪኦኤ ገልጸዋል። ፓርላማው በዛሬው ዕለት ያሳለፈውን ውሳኔ በበጎ መልኩ እቀበለዋለሁ። የድጋፍና ተቃውሞ ድምፅ የሰጡትን የህዝብ ተወካዮች ላመሰግን እወዳለሁ። ሶማሊያ የውስጥ ችግሮቿን በዴሞክራሲ መንገድ እንደምትፈታ የታየበት አሰራር ነው ብለዋል። የሶማሌው ፕሬዚዳንት በአልቃይዳ ታግተው የነበሩ አንድ አሜሪካዊ የፎቶ ጋዜጠኛና ደቡብ አፍሪካዊ መምህርን በዩናይትድ ስቴትስ ኮማንዶዎች ለማስለቀቅ በተደረገ ሙከራ ሳይሳካ ቀርቶ ታጋቾቹ በዛሬው ዕለት ተገድለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ቼክ ሄግል የፎቶ ጋዜጠኛው ሉክ ሶመርስና መምህሩ ፒየር ኮርኪ በአጋቾቻቸው የአልቃይዳ በአረብ ሰርጥ አሸባሪዎች ተገድለዋል ሲሉ አረጋግጠዋል። ሚስተር ሄግል አክለውም ታጋቾቹ የተገደሉት የዩናይትድ ስቴትስ ኃይሎች ሊያስለቅቋቸው በሞከሩበት ወቅት እንደሆነ ተናግረዋል። ሁለቱ ሰዎች ለአንድ አመት ያህል ታግተው የቆዩ ሲሆኑ አሜሪካዊው ሉክ ሶመርስ ሕይወቱ በአደጋ ላይ እንደሆነ በመረዳታቸው ነፍሱን ለማዳን ዘመቻው እንደተከናወነ ቼክ ሄግል ገልጸዋል። ፕሬዚዳንት ባራክ ኦባማ ግድያዎቹን ጥቅስ የአረመኔ ተግባር ሲሉ ኮንነዋል። የደቡብ አፍሪካ መንግስት እስካሁን ስለ ዜጋው ሞት የተናገረው የለም። ሆኖም የሚሰራበት ጊፍት ኦፍ ጊቨርስ የተባለ የግብረሰናይ ድርጅት ኮርኪ የተገደለው ሊለቀቅ አንድ ቀን ሲቀረው ነው ብለዋል። የኦባማ አስተዳደር የዩናይትድ ስቴትስ መንግስት የፌዴራል ፖሊስ ባልደረቦች ሰዎችን ወይም ማህበረሰቦችን ለይቶ በጥርጣሬ ማስቆምና መጠየቅ እንዲገደብ የሚያስችሉ መስፈርቶችን ሊያወጣ ነው። በአዲሱ አሰራር መሰረት ድንበር ጠባቂዎችና ኢሚግሬሽን ባለስልጣናት በስራቸው ላይ በተለየ መልኩ እንዲያከናውኑ አይጠየቁም። ከስድስት ዓመታት በፊት በኒውዮርክ የምድር ውስጥ ባቡር ላይ ፍንዳታ ሊያደርስ ያሴረው የአልቃይዳ መሪ እንደተገደለ ተገደለ የፓኪስታን ጦር አስታወቀ። አድናን ሁክሪ ጁማ በዛሬው ዕለት በደቡባዊ ዋዛሪስታን በሲን ቫርሰን ከተማ በሚገኝ ቤት ውስጥ በተደረገ ዘመቻ መገደሉን ፓኪስታን አስታውቃለች። በዚህ ዘመቻ ሌሎች አምስት ታጣቂዎች መገደላቸውንም ጨምረው ገልጠዋል። በሌሎች አጫጭር የዓለም ዜናዎች በምስራቅ ሶሪያ የእስልምና ታጣቂዎች ቁልፍ የአውሮፕላን ማረፊያ ጣቢያ መቆጣጠራቸውን የሶሪያ ጉዳዮችን የሚከታተለው ቡድን አስታወቀ። በብሪታንያ መሰረቱን ያደረገው የሶሪያ የሰብአዊ መብቶች አቃቢ ቡድን ዴር ኤል ዙር የአውሮፕላን ማረፊያ በእስልምና ታጣቂዎች እጅ ወድቋል። ፊሊፒንስ በውሽንፍር አዘል የባህር ንፋስ በመናወጥ ላይ ትገኛለች። ሀገ ፒት የተባለው ዝናብ አዘል ንፋስ 210 ኪሎ ሜትር በሰዓት እየከነፈ የባህር ዳርቻዎችን መምታቱ ተዘግቧል። እስካሁን የደረሰው ጉዳት ምን ያህል እንደሆነ አልታወቀም። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁ እንድታመሹ እንጋብዛለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ኸርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ኸርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 27 2007 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም በሚዙሪዋ ፌርገሰን ቀበሌ መሳሪያ ያልያዘውን ጥቁር ወጣት ማይክል ብራውንን ተኩሶ የገደለው ነጭ ፖሊስ፣ ኒውዮርክ ከተማ ውስጥም እንዲሁ ፖሊሶች አንድን ጥቁር አሜሪካዊ ለመያዝ ሲረባረቡ አንቆ የገደለው ነጭ ፖሊስ፣ ሁለቱም በሕግ እንዳይጠየቁ በቅድመ ክስ አጣሪ የሕዝብ ኮሚቴ ወይም ግራንድ ጁሪ መወሰኑ በመላ አሜሪካ ከፍተኛ ሕዝባዊ ቁጣ አቀጣጥሏል። ባለፉት ሳምንታት በኒውዮርክ፣ በዋሽንግተን፣ በቺካጎ፣ በሎስ አንጀለስ፣ በአትላንታና ሌሎችም በርካታ የአሜሪካ ከተሞች ጥቁር፣ ነጭ፣ ወንድ፣ ሴት፣ መጤና ተወላጅ ሳይባል በሺዎች የሚቆጠሩ የተቃውሞ ሰልፎችን እያካሄዱ ነው። ፌዴራሉ የአቃቤ ሕግ መሥሪያ ቤት በሚዙሪና በኒውዮርክ በፖሊስ የተፈጸሙትን ግድያዎች ለመመርመር ውሳኔውን ገልጿል። ፕሬዚደንት ባራክ ኦባማም ወጣቶችን የሲቪል ማኅበረሰብ መሪዎችና ሕግ አስከባሪዎችን በመሰብሰብ ጥቁርን ማኅበረሰብና እነርሱንም ለመጠበቅ ኃላፊነት ያለበትን የፖሊስ ኃይል በሀገር አቀፍ ደረጃ ማቀራረብ ስለሚቻልበት ሁኔታ ተወያይተዋል። ለመሆኑ ዩናይትድ ስቴትስ ውስጥ የተወለዱና ያደጉ ኢትዮጵያውያን ወጣቶች ምን ይላሉ? በጥቁርነታቸውስ የገጠማቸው ይኖር ይሆን? ለሌሎችስ ምን ይመክራሉ? ትዘታ በላቸውና ሄኖክ ሰማእግዜር ሁለት ወጣቶችን አነጋግረዋል። ባለፉት ሁለት ሳምንታት ውስጥ በዩናይትድ ስቴትስ ከማህበረሰቡ የተውጣጡ አባላት ግራንድ ጁሪ በሁለት ከተሞች በሰጡት ውሳኔ በበርካታ ከተሞች ተቃውሞ ሰልፍ መካሄዱ ይታወቃል። ፕሬዚደንት ኦባማም በዚሁ ጉዳይ ዙሪያ ከወጣቶችና ከሲቪል መብት ታጋዮች ጋር ባደረጉት ንግግር በተለይ በፍትህ አካላትና በወጣቶች መካከል መቀራረብ እንዲኖር እንዲሁም መሰራት እንዳለበት ፖሊሶችን መሰልጠን እንዳለባቸው ተናግረዋል። ዛሬ እንግዲህ እኔና ሄኖክ ሰማእግዜር ሁለት ወጣቶችን በየግላችን አነጋግረናል። ወጣቶቹ እዚህ የተወለዱ የኖሩና ያደጉ ናቸው። ስለ ተመክሯቸውና ሰሞኑንም ስላዩት ነው የምንጠይቃቸው። መልካም። በቅድሚያ እንግዲህ ፕሬዚዳንት ባራክ ኦባማ በዋይት ሀውስ በተለይ በፈርጊሰን የውሳኔ ሰጪው ሸንጎ ያሳለፈውን ውሳኔ ተከትሎ የሲቪል መብት አቀንቃኞችን እንዲሁም ደግሞ ወጣቶችን ሰብስበው ባነጋገሩ ጊዜ በዋይት ሀውስ የተናገሩትን እንስማ። እንዲያውም ጠንክረን ከሰራን ፖሊሶችና የሚያገለግሏቸው የጥቁር ማህበረሰቦች፣ ወንጀልን ለመዋጋት ዜጎች ሁሉ የደህንነት ስጋት እንዳይሰማቸው አብረው መስራት እንደሚችሉ አምናለሁ። በዚህ ረገድ መተማመንን ልንገነባ እንችላለን። ያ ማለት ግን ዛሬውኑ ከመቅጽበት ይሳካል ማለት አይደለም። ፕሬዝደንት ኦባማ ይህን ራእያቸውን እውን ለማድረግ በሀገሪቱ የሚገኙ ከቀበሌ እስከ ክፍለ አገርና ፌዴራል ያሉ ህግ አስከባሪዎች ስራቸውን በፍትሐዊ መንገድ የሚያከናውኑበት ሁኔታ በህግ መዋቀር አለበት ብለዋል። አንዱ ለውይይት የቀረበው ርዕስ በፈርግሰን ህዝባዊ ተቃውሞ ወቅት አድማ በታኝ ፖሊሶች የተጠቀሙት ወታደራዊ መሳሪያ ነው። የእንዲህ አይነቱ መሳሪያ አጠቃቀም ፕሮግራም ግልጽ የሚሆንበትና ተጠያቂነትን የሚያስከትልበትን ሁኔታ ግልጽ የሚያደርግ ፕሬዝደንታዊ ትዕዛዝ እፈርማለሁ። በአገር ውስጥ ባሉ ህግ አስከባሪዎች ወታደራዊ ስርዓት ስር እንዳይሰድ እርምጃ መውሰድ አለብን። እንግዲህ ሄኖክ ፕሬዝደንት ኦባማ ለፖሊሶች የታድሶ ስልጠና እንዲሰጥ፣ የሚጠቀሙት መሳሪያ ላይ ለውጥ እንዲደረግ አያሌ ሀሳቦችን እንደማያቀርቡ ተናግረዋል። 263 ሚሊዮን ዶላር በጀት ለኮንግረስ አቅርበዋል። እነዚህ ሁኔታዎች እንዲመቻቹ አዎ እንግዲህ በእንዲህ እንዳለ በኒውዮርክ የተሰጠው ውሳኔ ደግሞ ይህንን ያሳለፍነው ሳምንት ውስጥ በተለያዩ የዩናይትድ ስቴትስ ከተሞች ተቃውሞዎችን ቀስቅሶ ነበረ። እንዲያውም ከትናንት ወዲያ በዋሽንግተን ዲሲ ሰፊ የሆኑ ሰልፎች ስሪ ናይን ፋይቭ የሚባለውን ጎዳና እስከ ማዘጋት የደረሱ ሰልፎች ነበሩ። እንግዲህ ይህንን ተከትሎ ውይይት ለማድረግ ነው። ትዝታ እንደው መለስ ብሎ ለማየት ያህል የባሰ ደግሞ ሰሞኑን ሰልፉን የቀሰቀሰው ኤሪክ ጋርድነር የተባለው ኒውዮርክ ውስጥ ታፍኖ የተገደለውም እንደዚሁ በግራንድ ጁሪ ነደለው ፖሊስ ነፃ እንዲወጣ መደረጉ ነው ሰልፉ በጣም የሚገርም ነው። እንግዲህ አጠቃላይ ሰልፉንም በጥቁር ማህበረሰብና ፖሊሶች መካከል ያለውንም የቆየ ውጥረት እንዲያጋሩን የራሳቸውንም ተመክሮ እንዲያጋሩን ወጣቶች አነጋግረናል። ሄኖክ ያነጋገርካትን አስተዋውቀን እስቲ። መልካም እንግዲህ ትዝታ፣ አይዳ ማርያም የተባለች ወጣት ነች ነ ያነጋገርኳት። አይዳ ከሁለት ኢትዮጵያውያን የተገኘች ኢትዮጵያ አሜሪካዊት ነች። ራሷንም እንደ አፍሪካ አሜሪካዊና እንደ ኢትዮጵያ አድርጋ እንግዲህ በሁለት መልኩ ነው የምትመለከተው። ቀዳሚው ጥያቄ የነበረው ለአይዳ የማንነት ጥያቄ ነው። የማንነት ጥያቄ ትላለች ወይም ስሜት ሌሎች ስለ ግለሰቡ ወይም ስለ ቡድኑ ካላቸው ግንዛቤ ጋር ሊለያይ ወይም ደግሞ አንድ ሊሆን ይችላል ነው የምትለው ለእኔ እንደ ማህበረሰብ አደራጅነቴ ማንነት ወሳኝ የማስተባበሪያ መድረክ ነው። በርካታ ኢትዮጵያንና አፍሪካ አሜሪካውያን በዘር የተነሳ በሚደረጉ መድሎች የጋራ ችግሮቻቸው እንደሆኑ ይገነዘባሉ መሰረታዊ የባህል ልዩነቶች ቢኖሩም በዩናይትድ ስቴትስ የተወለድን ነው። በርካታ ኢትዮጵያውያን፣ ጥቁር አሜሪካውያን፣ አፍሪካ አሜሪካውያን፣ ኢትዮጵያ አሜሪካውያን ማንነቶችን ተቀብለን እንኖራለን። ለዚህም ምክንያቱ በእነዚህ ሁሉ ተዋጽኦዎች ወይንም እድሎች ያደግን፣ ርዕዮተ ዓለማችንም እንዲሁ በእነዚህ አምዶች የተቀረጸ ነው። በእርግጥ ቤተሰቦቻችን ከዚህ የተለየ ልምድና እሳቤ ሊኖራቸውም ላይኖራቸውም ይችላል። እውነቱን እንነጋገር ከተባለ እዚህ ከተወለድነው ነው ጋር አንድ አይነት የማንነት አመለካከት የለንም። የትውልድ ልዩነት አድርጌ እወስደዋለሁ። አድማጮቻችን፣ አይዳ በእንግሊዝኛ የተሻለ ራሴን እገልጻለሁ በማለቷ ነው በእንግሊዝኛ ያነጋገርናት። ለዚህም ነው እየተረጎምን የምናቀርበው። ታዲያ በዚህ ባለፈው አመት የሲቪል መብት እንቅስቃሴ ሀምሳኛ ዓመት የተከበረበት ነው። ትዝታ የዝግጅት ክፍላችንም በስፋት ይህንን ሲዘግብበት ቆይቷል። በተለይ ታዋቂ የሆነው ማርቾን ዋሽንግተን ነሐሴ 22 1955 ሲከናወን ወደ ዋሽንግተን ዲሲ ወደ 250 ሺህ ህዝብ ነው በብሔራዊ አደባባይ ወጥቶ የነበረው። በሊንከን አደባባይ ዙሪያ በሚገኘው የውሃ መናፈሻ ደግሞ የታደሙ በዛ ታሪክ ወቅት የተገኙ ሰዎች አይ ሃቭ ድሪም የዶክተር ማርቲን ሉተር ኪንግ ንግግርን የሰሙበት 50ኛ ዓመት ሲከበር ነው የቆየውና፣ እንደው ይህንን ተንተርሶ ቁልፉ ጥያቄ እዚህ ላይ የሚነሳው አሜሪካውያን ከ50 ዓመት በኋላ ምን አይነት ለውጦች አይተዋል ያኔስ ለለውጥ ያነሳሷቸው ጉዳዮች ምንድን ናቸው? የትኞቹስ ተሳኩ? የትኞቹ ዛሬ የሚፈታተኗቸዋል የሚሉ ጥያቄዎች እንግዲህ እነዚህ በጣም ቁልፍ ጥያቄዎች ናቸው። ይህንን አስመልክቶ ለአይዳ ያቀረብኩላት ጥያቄ ከዘር መድሎ በኋላ የሚኖር ማህበረሰብ ነው ወይ የዩናይትድ ስቴትስ ህዝብ ብዬ ነበር። አይዳ ትመልሳለች። አይ አም ቬሪ ፕራውድ ኤንድ ሃፒ ቱ ሃቭ ኤ ብላክ ፕሬዚደንት ኤንድ ሂ ሃዝ ማይ ሰፖርት ጥቁር ፕሬዝደንት ስላለኝ በእጅጉ እኮራለሁ ደስተኛም ነኝ። ነገር ግን ከዘር መድሎ የተላቀቅን አይመስለኝም። ከቆዩ የማህበረሰብ ነጻነት እንቅስቃሴ መሪዎች ጋር ስንነጋገር እነ ሀሪ ባለፎንቴን ጨምሮ አሁንም ቢሆን እንደ ድሮ ማህበረሰቦችን በጉዳያቸው ላይ እርምጃ እንዲወስዱ ማበረታታት፣ ማነሳሳት ዛሬም ቀላል አይደለም። ዘረኝነት ከጊዜው ጋር ራሱን ለውጧል። አይን ያወጣ ጥላቻ፣ ስድብ፣ እንዲሁም ማግለል ዛሬ ቦታ የለውም። ነገር ግን የምጣኔ ሀብት እኩልነት፣ የፍትሕና የመሪነት፣ የትምህርትና ጤና አገልግሎት ወዘተ ዛሬም ለጥቁር ሕዝቦች የእኩልነት ፈተናዎቻቸው ናቸው። በትምህርት ቤቶችና በስራ ቦታ እኛ ጥቁሮች ከነጮች ጋር እኩል መብትና እድሎች የሉንም። ይሄ ሁሉ ሆን ተብሎ በተቋማት የሚደረግ መድሎ ነው። መገለል ነው። መለየት ነው። ምንም አይነት መጋረጃ ሊበጅለት አይችልም። እንግዲህ ይህንን ነው ከአምሳ ዓመት በፊት የተደረጉ ትግሎችን አስመልክቶ ለአይዳ ማርያም ያቀረብኩት ጥያቄ። አሜሪካ ዛሬ ጥቁር ሕዝቦች የመመረጥ መብታቸው ብቻ ሳይሆን የሕዝብ ተወካዮችና አልፎም ብዙዎች አይሆንም ያሉት ጥቁር ፕሬዝዳንት መርጣለችና ይህንን አስመልክቶ የተናገረችው ነው። ትዝታ አንቺ የሚያነጋገር ሽው የኢትዮጵያዊ ወጣት አለ። አስተዋውቂንና እስኪ የሱን ሀሳብ እንስማ ደግሞ። እሺ እኔ ያናገርኩትም ወጣት ሄኖክ ከኢትዮጵያ አሜሪካን የተወለደ እዚህ ዩናይትድ ስቴትስ ያደገና ከአንደኛ ደረጃ እስከ ኮሌጅ ተምሮ አሁን በስራ አለም የሚገኝ ወጣት ነው። ነቢያት አክሊሉ ደምሴ ይባላል። ነቢያትን ከሌሎች አቻዎቹ ወይም እኩዮቹ የሚለየው የአማርኛ ቋንቋን አቀላጥፎ መናገሩ ነው። በመጀመሪያ ሰሞኑን ጥቁሮች ላይ የሚደርሰውን ጥቃት ተከትሎ ስለታየው ተቃውሞ ነው የጠየቅኩት። አዎ በተለያዩ ከተሞች እየተካሄደ ያለው ተቃውሞ ሰርፍ በጣም ደስ የሚል ነው። ሰው በነቂስ ወጥቶ በተለያዩ ከተሞች በዋሽንግተን፣ በ በባስትን በሽካጎ፣ በኒውዮርክ ሲቲ፣ በሌሎችም፣ በዘር በሃይማኖት፣ በቀለም ልዩነት ሳያደርግ በጥቁሮች ላይ የሚደርሰውን በደል እና ግፍ በመቃወም መውጣታቸው በጣም ደስ የሚል ነው። ያው ሟቾቹን ግለሰቦች መመለስ ባይቻልም ቢያንስ በጥቁሮች ላይ ተወሰደ ያለውን እርምጃ በአንድነት እጅ ለጅ ተያይዘው በመቃወማቸው በጣም ተስፋ ሰጭና አበረታታች ነገር ነው። የተለያዩ መፈክሮችን ነበረ ሲያሰሙ የነበሩት፣ ለምሳሌ ለጥቁሮች ሕይወት ዋጋ እንስጥ፣ ዘረኝነት ኋላ ቀር ነው፣ ዘረኝነት ከሀገራችን ይጥፋ እያሉ ኤዥያውም ጥቁሩም ነጩም ሁሉም እጅ ለጅ ተያይዘው በጥቁሮች ላይ የደረሰውን በደልና ግፍ ተቃውመዋል እና ደስ ይላል። ትዝታ፣ እንግዲህ ነቢያት እንደገለጸው የተወሰኑ ዘሮችን ወይም ማህበረሰቦችን ለይቶ የፖሊስ ባልደረቦች ወይም የጸጥታ ኃይሎች የሚያካሂዱት ፍተሻ ይህ በመንገድ ላይ ማስቆም መጠራጠር፣ እስራት፣ እንደዚሁም ደግሞ አልፎ ግድያንም ያካትታል። ይሄ ሬሻል ፕሮፋይሊንግ የሚባለው ነው። በጣም ብዙዎችን የሚያነታረቅ ጉዳይ ነው። እንግዲህ ዋናው ነገር ምንድን ነው? ይሄ ጥቁሮች ይገደሉበታል ወይንም በመንገድ ላይ ሲሄዱ እንዲቆሙ ይደረጋል፣ ይፈተሻሉ የሚባልበት ሁኔታ ሬሻል ፕሮፋይሊንግ ወይንም ጥቁር ስለሆንክ ብቻ ባለባበስህ ባነጋገርህ ወይንም በሁኔታ ወንጀል የምትፈጽም መስሎ ስለሚታያቸው ነው። ለዚህም ለነቢያት አንስቼለት ነበረ። አው ይህ ነገር በጣም ትልቅ ችግር ነው። ፍሎሪዳ ውስጥ በተገደለው በትሬቨን ማርቲን የታየው ይህ አይነቱ ድርጊት ነው። የሆነ ሱቁስ ገብተው ከረሜላ ገዝቶ ኳስ ጨዋታ ለማየት ወደ ቤቱ ሲመለስ አንድ የሰፈሩ ዘበኛ ባለባበሱና ጥቁር በመሆኑ ብቻ ወንጀለኛ ሊሆን ይችላል ተብሎ ተጠርጥሮ ልጁን አሳዶ ያው ከዛ ቃላት ከተለዋወጡ በኋላ በተፈጥሮ ግብ ግብ ምክንያት ተኩሶበት ልጁን ገደለው። ሌሎችም ፖሊሲዎች። ያው ጥቁር ሆነሽ ሻል ያለ ሰፈር ከታየሽ በወንጀለኛነት ትጠረጠሪያለሽ፣ ሊያቆሙሽ ይችላሉ። ጥፎ ሰፍርም ከታየሽ ጥቁር ሆነሽ ወንጀል የሰራ ወንጀል ለመስራት እዛ ሄደች ይመስላቸዋል ፖሊሶች፣ እና በዛ ምክንያት ሊያቆሙሽ ይችላሉ። እና ከባድ ነው፣ ከንደዛ አይነት ለማምለጥ በጣም የሚከብድ ነው። እንግዲህ ትዝታ ኢትዮጵያውያን ወጣቶችን ወይም ኢትዮጵያውያን አሜሪካውያን ወጣቶችን የመረጥንበትን ምክንያት በዚህ ማህበረሰብ ውስጥ ስለሚኖሩ ከልጅነታቸው ጀምሮ ያሉትን በተለይ በዘር ልዩነት የማህበረሰብ ልዩነቶችን የሚረዱ በመሆናቸው ነው በኑሯቸውም የሚያዩት ስለሆነ ይህንኑ ጥያቄ እኔም ለአይዳ ማርያም አንስቻለሁኝ። እንግዲህ ለአድማጮች በድጋሚ ለማስተዋወቅ ያህል አይዳ ከሁለት ኢትዮጵያውያን የተገኘች እናትና አባቷ ኢትዮጵያውያን ናቸው፣ በዚሁ ያደገች ወጣት ነች። ይሄ ሁኔታ ደርሶ ብሽ አውቃለ ወይብዬ ጠይቅያት ነበር እና ህጻን ልጅ እያለች አባቷ የሚነዱት የቅንጦት መኪና ነው፣ ፖርሽ የሚባል መኪና እጅግ ውድ መኪና ነው። ፒኤችዲ ያላቸው በዩኒቨርሲቲ ውስጥ የሚያስተምሩና ጠበቃ ናቸው፣ የታወቁ ጠበቃ። ስለዚህ ደና ኗሪ ናቸው። እንግዲህ ሁኔታውን ስንመለከት ሆኖም ከዘር መድሎ ወይም ከሬሻል ፕሮፋይሊንግ ይሄ ሁኔታ አልከለከላቸውም ትላለች። የሚነዱት መኪና በሚያሽከረክሩበት ጊዜ ፖሊስ ያስቆማቸዋል። ያለምንም ምክንያት መኪናው የእርሳቸው መሆኑን ለማረጋገጥ እንደሚያስቆማቸው ገልጻለች። ይሄ ሲሆን አይዳ ገና ህፃን ልጅ ነበረች። ከአምስት ዓመቴ እስካሁን እንዲህ ያለ አላስፈላጊ ወከባ፣ ለእኔ እንዲያውም አሸባሪነት ነው። ለጥቁር ነፍስ ማንም ግድ እንደሌለው በጥቂቱ እንደ ማስረጃነት ሊቀርብ ይችላል። ፖሊስ ሊገፈን፣ ሊጎነጥለን፣ ሊያስረን፣ ሊገመግመን ይችላል ያለምንም አይነት ተጠያቂነት። እነዚህ መንገዶች ወንጀለኞችን ለመለየት ይረዳል በማለት የሚከራከሩ አሉ። ሊረዳ ይችላል። ዋነኛ የመከላከያ መንገድ ግን ከማህበረሰቡ ጋር ተማምኖና ተባብሮ መስራቱ ነው። የሚገርም ነገር እኔም ነቢያትን ስለራሱ ተመክሮ ጠይቄው ነበረ። እዚህ እንደመኖሩ፣ እዚህ እንደማደጉ እሱም እንዲሁ የነገረኝ ያለ የግል ተመክሮ አ የደረሱብኝ ነገሮች አሉ ከልጅነት ጀምሮ ማስታወሳቸው አሉ ትምህርት ቤት በሚሄድበት ጊዜ ከአስተማሪዎች ጋር ያለኝ ግንኙነት እንደ ሌሎቹ ላይሆን ይችላል አንዳንዴም እንደ ውጭ ዜጋ እንደ ውጭ ሀገር ዜጋ አድርገው የሚያዩኝ ሊመለከቱኝ ይፈልጋሉ በስራ አለም ውስጥም ጥቁር በመሆኔ ብቻ ለየት አድርገው የሚመለከቱና የሚያዩኝ ሰዎች አሉ ለስራውም ብቁ የሆንኩ አይመስላቸውም። ጥቁር በመሆኔ ብቻ በምኖርበት ሰፈር ራሱ ብዙ ጊዜ ፖሊሶች ተከታትለው አቁሞኛል። እዚህ ሰፈር ምን ትሰራለህ? ምን እያደረግ ነው? ምንም ሳላጠፋ ማለት ነው። ምን እንደውም ገና የሰባት አመት ልጅ ሆነህ የገጠመህን አጫውተኝ ነበር። ልክ ነው። አዎ፣ አዎ። ያኔ አዲስ ሰፈር ገብተን እኔና እህቴ ሳሎን ቤት ውስጥ እያጠናን የቤት ስራችንን እየሰራን በመስኮቱ በኩል አንድ ፖሊስ ከሩቅ አይቶን መኪናውን አቁሞ በራችን ድረስ መጣና አንኳክቶ በኋላ በሩን ስንከፍት እዚህ ምን ትሰራላችሁ ብሎ ጠየቀን። አይ እዚህ የቤት ስራችንን እየሰራን ነው። እነማን ናችሁ ብሎ ጠየቀን። አይ እዚህ አሁን አዲስ ገብተናል። እንዴ ከዚህ በፊት የነበሩ ሰዎች የታሉ የት አሉ? አይን ስማ ቤቱን ሽጠው ልን ሄደዋል፣ እኛ የት እንዳሉ አናውቅም ብለን መልሰንላቸው ነበር። ና እንግዲህ ጥቁር በመሆናችን ያለ ነው። ያው ነጭ ሰፈር ስለነበረ ጥቁር በመሆናችን ብቻ ነው ፖሊሱ ከመኪናው ወርዶ እንደዚ አይነት ጥያቄ ሊጠይቅን የቻለው እና እንደዚህ አይነት ነገር ያጋጥማል ለማለት ነው። እንግዲህ እንደዚህ አይነት ሁኔታዎች ትዝታ ከአይዳም እንደሰማ ነው፣ ከነቢያትም እንደሰማ ነው። አንድ ሰው አለባበሱ የተለየ ስለሆነ፣ አነጋገሩ የተለየ ስለሆነ ሁኔታው ትምህርት ስላለው ሀብት ስላለው ስለሌለው አይደለም። እነኚህ አይነት ሁኔታዎች በተለይ ሬሻል ፕሮፋይሊንግ በዘር የተነሳ የሚደረግ መለየት፣ ፍተሻ፣ ወከባ እንደዚሁም ደግሞ በስተ መጨረሻ አሁን እንደምንመለከተው ግድያ ምንም የሚወስናቸው ነገር እንደሌለ ነው። ከነቢያትም ጋር እንደተነጋገራችሁ ስትገልጭልኝ ነበረ እዚህ ላይ ነው ነቢያትን በአነጋገር ባለባበስ፣ እንደዚህ አሁን ለምሳሌ ጥቁር ወጣቶች ይተቻሉ። ሱሪያቸውን እንዲህ ዝቅ አርገው ስለሚለብሱ፣ ጸጉራቸውን ስለሚያስረዝሙ፣ ሁድ የሚባለውን እንዲህ እንደ መከናነብ ነገር ስለሚያደርጉና ነቢያት ስለሱ ማን ነው ዳኛው የሚል አይነት ነገር ነበር የነገረኝ። እንግዲህ ለማን ነው ተቀባይነት የሌለው ነው? እንግዲህ ዴሞክራሲያዊ መብታቸው እስከሆነ ድረስ ማንም ሰው የሚፈልገውን ልብስ የመልበስ የሚደረገው ነገር በሙሉ በሕግ ከለላ ስር እስከሆነ ድረስ እንደዚህ ማውራት ወይ እንደዛ መልበስ አልነበረባቸውም ማለት የሚቻል አይመስለኝም። ትዝታኔም ተመሳሳይ ጥያቄ ለአይዳ አቅርቤ ነበረ። እሱ ያለችውን እንስማ። በፍጹም የማልስማማበት ጉዳይ ሱሪያችንን ከፍ አድርገን ብንታጠቅ እንዲህ ብንለብስና እንዲህ አይነት ባህሪ ብናሳይ ምናምን የሚሉ አስተሳሰቦችን ነው። ጥቁሮችና ጠየም ያለ ቆዳ ቀለም ያለን ሁሉ በፖሊስ የሚደርስብን ወከባ ከአኳኋናችን ጋር የተያያዘ እንዳልሆነ ተገንዝበን ራሳችንን መውቀስ ማቆም አለብን። ምክንያቱም የፖሊስ ወከባ ከእኛ አኳኋን ጋር የተያያዘ ሳይሆን ተቋማዊ ችግር ነው። የኔም አባት ከበርካታ ዲግሪዎቹና ከቅንጦት መኪናው ጋር ነው በፖሊስ እንዲቆም የተደረገው። እንግዲህ ትዝታ ወጣቶቹ የሚገልጿቸውን ነገሮችን መለስ ብለን እንደው ለመመልከት ለማነጻጸር የሚረዳን እዚህ በዋሽንግተን ዲሲ ሀምሳኛው የማርቾን ዋሽንግተን በዋሽንግተን ዲሲ የተደረገው የሲቪል መብቶች እንቅስቃሴ ዋናው የሆነው የሚጠቀሰው ማለት ነው በተካሄደበት አምሳኛ ዓመት በዓል ላይ እንዲያነጻጽሩ ልኝ አንድ ማይክል ስካት የተባሉ የዋሽንግተን ዲሲ ኗሪን ጠይቄ ነበር። የዛሬ ሀምሳ ዓመትም በማርቾን ዋሽንግተን የተገኙ ናቸው። በአጠቃላይ በዩናይትድ ስቴትስ ውስጥ ምን አይነት ለውጦች አሉ? ያልተለወጡት ነገሮች ምንድናቸው ናቸው ብዬ ጠይቂያቸው ነበር። ና እንደውዚህ ከማህደሬ ስላገኘሁት ነው። በትግል የተገኙት ለውጦች ተጠቃሚ ነኝ ይላሉ ማይክል ስካት። በመንግስት ስራ ሳገለግል ቆይቼ አሁን በጡረታ ላይ ይገኛለሁኝ የራሴም የግል ስራ አለኝ። ስለዚህ የዚህ ህልም የዶክተር ማርቲን ሉተር ኪንግ ህልም መሳካት ተጠቃሽ ምሳሌ እኔ ነኝ በማለት ከገለጹ በኋላ በግልና በቤተሰባቸው ህይወት ለውጥ እንዳለ ከገለጹ በኋላ በአጠቃላይ በብሔራዊ ደረጃ ብዙ መስራት የሚገባቸው በተለይ የምጣኔ ሀብት እኩልነት፣ እንዲሁም ደግሞ የፍትህ እኩልነት የመሳሰሉት በስራ ቦታ ላይ ስራ የማግኘት እድሎች መስፋፋት እንዳለባቸው ይጠቅሳሉ እና የቆዩ ችግሮች አሁንም እንዳሉ በስፋት የሚያሳዩ ምሳሌዎች ናቸው እነዚህ። ልክ ነህ ሄኖክ። የቆዩ ችግሮች እንዳሉ ሁሉ ደግሞ እርምጃዎች አሉ። አሁን ፕሬዝደንት ኦባማ ስለ ዘር ጉዳይ በተነጋገሩ ቁጥር የሚያነሱት አንድ ነጥብ አለ። ይኸው ምንድን ነው? እኔ ምሳሌ ነኝ ነው የሚሉት። የእድገቱ የእርምጃው ምሳሌ ነኝ። እርግጥ አሁንም አለ። ወጣቶች ላይ ይሄ ነገር ይጸናል። በተለይ አሁን ሰሞኑን በተካሄዱ ግድያዎች ኤሪክ ጋርነር እንዲሁም ደግሞ ማይክል ብራውንን ከፖሊሶች ጋር በሚደረግ ግብግብ ነው። ግራንድ ጁሪው ፖሊስ ሲያስቆማችሁ ቁሙ፣ በኋላ ግን ፍርድ ቤት ልትከራከሩ ትችላላችሁ። ፖሊስ እጅን ስጥ ሲል እጅን ስጥ፣ ታሰር ሲል ታሰር፣ የሚለው ነው እና እኔ ነቢያትን ለወጣቶች ምን መልእክት አለ ብዬ ጠይቄዋለሁ። በተለይ በተቻለ መጠን በግብ ውስጥ አለመግባት ነው፣ አለመጨቃጨቅ ነው የሚያዋጣው። እንግዲህ ያው የሰው ልጅ ሰብአዊ መብት ሲገፈፍ ደግሞ ያው ከዚህ በፊት የነበሩ የነጻነት ታጋዮች አሜን እሺ ብለው የሚደርስባቸውን ጥቃትና በደል ቢቀበሉ እኛም ነጻነታችን አናገኝም ነበር እና ለሰብአዊ መብት መታገር አስፈላጊ ነው። ሙሉ በሙሉ ራሳችን ለጥቃት አሳልፈን እንስጥ አይደለም እያልኩ ያለሁት። ግን በተቻለ መጠን እንደዛ አይነት አደጋ እንዳይከሰት፣ መጥፎ ነገር እንዳይደርስብን የጸጥታ አስከባሪዎች ናቸው፣ ፖሊሶች ናቸው የሚሉን ሰምተን ከዛ በኋላ በፍርድ ቤቱ በኩል ልንጠይቅ እንችላለን። ከሕግ ውጭ የተሰራ ነገር ካለ እንግዲህ ትዝታ፣ ተመሳሳይ ጥያቄም አንስቼ ለአይዳ በተለይ ምንድን ነው መደረግ ያለበት መፍትሄውስ ምን ሊሆን ይችላል የሚለውን ተነጋግረን ነበር መሰረታዊ የተቋም ችግሮች መፈታት እንዳለባቸው ነው አይዳ ስትገልጽ የነበረው በፖሊስ በጸጥታ ኃይሎችና በማህበረሰቦች በሚጠብቋቸው ማህበረሰቦች መካከል መተማመን መኖር አለበት በጸጥታ ኃይሎች ትላለች እሺ And they don't take the time to build real training programs around leadership on diversity and not just diversity itself. I don't want people to be taking classes. በጾታ በኩልም ተመሳሳይ ነው። ሴት ልጅ መኖሯን የማያውቅ ሰው የለም እና እኔ የምናገር ያለሁት ሁሉም የፖሊስ ባልደረቦችና የጸጥታ ኃይሎች ሊሰጣቸው የሚገባውን አይነት ተከታታይ የአመራር ስልጠና ነው። ይህም የሚያካትተው ትብብር ለመፍጠር የሚደረጉ ጥረቶችን ነው። ለምሳሌ ወደ አካባቢ ቤተ ክርስቲያን መሄድ። እንዲያውም በዚህ አካባቢ መኖርስ ለምን አይታሰብም? እንግዲህ፣ ትዝታ በስፋት የሚገለጹ የመፍትሄ ሀሳቦች ፕሬዚዳንት ባራክ ኦባማም የሲቪል መብት ባለሙያዎችን የሲቪል መብት መሪዎችን፣ ወጣቶችን በሙሉ በሰበሰቡ ጊዜ የተናገሩትም ነገር ይህንኑ ነው። ከማህበረሰቡ ተቋማት ጋር ከማህበረሰቡ ጋር የጸጥታ ኃይሎች አብረው ሊሰሩ የሚችሉበትን ሁኔታ ማመቻቸት ነው። አልፎም ደግሞ ጠቅላይ አቃቢ ህግ ኤሪክ ሆልደርን በተለያዩ ከተሞች እየሄዱ ከማህበረሰቡ ጋር የሕግ አስከባሪዎች ሊኖራቸው የሚችለውን ግንኙነት የሚያሻሽሉባቸውን መንገዶች እንዲመለከቱ ተግባራዊ እንቅስቃሴ ለመውሰድ እርምጃው ተጀምሯል። ተጀምሯል። እነኚህ ሰዎች መሞታቸው ከፋ፣ ነገር ግን አጋጣሚው ሁኔታውን ቀስቅሶ ፕሬዚደንት ኦባማ ስለተመረጡ ብቻ ሁሉ ነገር አልጋ ባልጋ ሆነ ማለት አይደለም። እዚህ ሀገር ና ያለው አድሎ በተለይ በጥቁሩ ማህበረሰብ፣ በመጤው በሂስፓኒኩ ላይ ያለው አድሎ የከፋ ስለሆነ እንግዲህ እሳቸውም እንዳሉት የሲቪል ማህበረሰብ መሪዎችን ሕግ አስከባሪዎችን እንዲሁም የሀገር ሹማምንትን፣ ወጣቶችን አምጥተው የሚወያዩበት ጉዳይ መፍትሄ ያመጣል የሚል ግምት ይኖራል። እንግዲህ እሱን ነው ሁሉም የሚያስተጋቡት። እንግዲህ አድማጮቻችን ይህን ውይይት እናንተም በየቤታችሁ የምትቀጥሉት ይሆናል። በየማህበረሰባችሁም ለውጥ ለማምጣት በምታደርጓቸው ጥረቶች ሁሉ እዚህ አሜሪካ የምትኖሩም ከውጭም ኢትዮጵያም ያላችሁ በዓለም ዙሪያ አስተያየታችሁን አጋሩን። ስላዳመጣችሁን እናመሰግናለን እናመሰግናለን። ዝግጅቶቻችንን በኢንተርኔት በዌብሳይታችን ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ወይም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ሆርን ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። የስልክ ቁጥራችን 202 2 0 5 9 9 4 2 ነው። የውስጥ መስመር 14 ነው። ወይም ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። በነገራችን ላይ ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤ አፕ ለአይኦኤስ፣ ለአይፎን፣ ለአይፓድና ተመሳሳይ መሣሪያዎች ተጠቃሚዎች ከአፕስቶር ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። አሁን ተከታዩ ዝግጅት በደሳለኝ መኮንን እየተዘጋጀ የሚቀርብላችሁ የሙዚቃ ቃና ነው። ሰለሞን፣ አመሰግናለሁ ማይክሮፎኑን ስላስረከብከኝ። ጊዜ ሳናጠፋ በቀጥታ ወደ ሙዚቃ ነው የምንገባው። ቆየት ባለ ዜማ ነው የምሽት ፕሮግራማችንን የምንጀምረው። የዜማው ርዕስ ስዊት ሶል ሚውዚክ የተሰኘ ሲሆን ድምፃዊ አርተር ኮንሌይ Jane Brown. ቆየት ባለ ስዊት ሶል ሚውዚክ በተሰኘው የአርተር ኮንሊ ዜማ ነበር የምሽት ፕሮግራማችንን የጀመር ነው። አርተር ኮንሊ ይቺ የሰማችኋት ነጠላ ዜማ ነበረች በዓለም ዙሪያ ስሙ እንዲታወቅ ያደረገችው። የዚህ ዜማ ቅጂ ከአንድ ሚሊየን በላይ የተሸጠ ሲሆን በዩናይት ስቴትስና በአውሮፓ የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትንም ይዞ ነበር። አርተር ኮንሊ እንደ ኤውሮያን አጣጠር በሶስት ነው ከዚች አለም በእረፍት የተለየው በ57 አመቱም የክብር ሰላምታይና ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራቸው ሙዚቃ ቃና አድማጮች እንደምን ሰነበታችሁ እንደምናመሻችሁ? ለሳምንት ክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። በዛሬው ፕሮግራም ዘና ብላችሁ የምታደምጧቸው የተመረጡ ዜማዎችን ስቱዲዮ ይዤ ገብቻለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላቸው እየተመኘው ፍሪ ወይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ አሰማችኋለሁ በመቀጠል Drop the top, baby. And let's cruise on into this better than ever street. ፍሪዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው። በአድናቂዎቿ የሶሎዋ ንግስት ተብላ የምትጠራው አሪታ ፍራንክሊን በመንፈስ ቴነሲ ግዛት ሲሆን የተወለደችው ከአርባ በላይ የሚሆኑ የዜማ አልበሞችን በገበያ ላይ ያውላለች። ከሰባ አምስት ሚሊየን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። እንደ አውሮፓውያን አቆጣጠር በሁለት ሺህ አምስት ለአሜሪካን የሙዚቃ እድገት ላደረገችው አስተዋጽኦ ፕሬዚዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ አንገቷ ላይ አጥለቀውላታል። የ18 ግራሚ አዋርድ ሽልማቶችን ጨምሮ የበርካታ ሽልማቶችም አሸናፊ ነች። ወደ አሪታ ፍራንክሊን ሕይወት ገባ ብለን እናውራ አካል አንዲትም ዜማ ሳንሰማ ፕሮግራማችን ሊያልቅብን ስለሚችል ወደ ሙዚቃችን እንመለስ እና አሪታ በሶል ሙዚቃ እንድትታወቅ ያደረጋትን ከዛሬ 45 ዓመት በፊት የተጫወተችውን ሬስፔክት የተሰኘውን ዜማዋን ላሰማችው r -E ፒኢሲቲ ሪስፔክት የተሰኘውን የሶል ዋን ንግሥት የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው። በዚህ ዜማ አሪታ ሁለት የግራሚ ዋንጫዎችን ያሸነፈች ሲሆን የሮሊንግ ስቶን መጽሔት አምስት መቶ ምርጥ ዜማዎች ብሎ ከዘረዘራቸው ምርጥ ዜማዎች መካከል በአምስተኛ ደረጃ ላይ ይህንን ዜማ አስቀምጦታል። አሪታ የአራት ወንድ ልጆች እናት ስትሆን የመጀመሪያ ልጇዋን ስትወልድ አስራ ሶስት አመት ሊሞላት ትንሽ ቀናቶች ሲቀሯት ነው የተከበራቸው። የሙዚቃ ቀን አድማጮች እስቲ ከሶል ዜማ ወጣ አንበልና ወደ ካንትሪ ዜማ አንግባ። የካንትሪ ዜማ ሲነሳ መቸም በመጀመሪያ ስማቸው የሚታወሰን ሁለት ሰዎች ናቸው፣ ኬኒ ሮጀርስና ዳሊ ፓርትን። እነዚህ ሁለት ሰዎች የካንትሪ ዜማ በዓለም የሙዚቃ አድማጮች ዘንድ ተወዳጅነት እንዲያገኝ ትልቅ አስተዋጽኦ አድርገዋል። እንደ አውሮፓውያን አቆጣጠር በ1938 ሂውስተን ቴክሳስ የተወለደው ኬኒ ሮጀርስ ወደ 32 የሚጠጉ የስቱዲዮ አልበሞችን ከሌሎች ድምጻውያን ጋር በመሆን ደግሞ ወደ 49 የሚጠጉ አልበሞችንና በአልበም ያልተካተቱ በርካታ ነጠላ ዜማዎችን አውጥቷል። ካወጣቸው አልበሞች መካከል ሀያ አንዱ በአሜሪካን የካንትሪ ሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። በዩናይት ስቴትስ ብቻ ከ68 ሚሊዮን በላይ የአልበም ቅጂ ይሸጧል። ወደ ኬኒ ሮጀርስ ዜማ ልውሰዳችሁ እና ሰሟን ኢዝሚ የተሰኘውን ዜማውን ላሰማችሁ። Blanket of weeds. There's a swastika sprayed from an aerosol can displayed on the overpass. Driving around, it's easy to see this town's going down real fast. Somebody's ሰሞን ዝሚ የተሰኘውን የእውቁን የካንትሪ ዜማ አቀንቃኝ የኬኒ ሮጀርስን ዜማ ነበር ያደመጥ ነው። የኬኒ ስም ሲነሳ የእሷም ስም መነሳቱ አይቀሬ ነው። የዶሊ ፓርትን እንደ ኤውሮፓውያን አቆጣጠር በ1946 በቴኔሴ ግዛት ነው የተወለደችው። ወደ 42 የሚሆኑ የስቱዲዮ አልበሞችን አውጥታለች። 41 የሚሆኑት አልበሞቿ በካንትሪ ቢልቦርድ ሰንጠረዥ ላይ ከአንደኛ እስከ አስረኛ ያለውን ደረጃ ይዘውላታል። ዶሊ ለ46 ጊዜያት ለግራሚ ሽልማት ታይታ ስምንቱን አሸንፋለች። እስቲ ይህችው ታዋቂ የሀገረሰብ የዜማ አቀንቃኝ ከተጫወተቻቸው በርካታ ዜማዎቿ መካከል ጆሊን የተሰኘውን ዜማዋን እናድምጥላል። Jolene, Jolene, Jolene, Jolene I'm begging of you please don't take my man Jolene, Jolene, Jolene, Jolene Please don't take him just because you can Your beauty is beyond compare with flaming locks of auburn hair skin and eyes of emerald green your smile is like a breath of spring your voice is soft like summer rain and i cannot compete with you jolene he talks about you in his sleep and there's nothing i can do to keep from crying when he calls your name jolene I can easily understand how you could easily take my man, but you don't know what he means to me, Joe. Of men that I could never love again. He's the only one for me, Jolene. I had to have this talk with you. My happiness depends on you and whatever you decide to do, Jolene. ታዋቂዋ የካንትሪ አቀንቃኝ ዶሊ ፓርትን ነበረች። ጆሊን እያለች የተጫወተችልን ይህ ዜማ እንደ አውሮፓውያን አቆጣጠር በ1973 ነው የወጣው። የዚህ ዜማ ደራሲም ራሷ ዶሊ ፓርትን ነበረች። የዜማ ድርሰትን ካነሳን አይቀር ዶሊ ፓርትን ከሦስት ሺ በላይ ዜማዎችን ጽፋለች። ዶሊ ጽፋቸው ከተደነቁት ዜማዎቿ መካከል አይ ዊል ኦልዌይስ ላቭ ዩ የተሰኘው ዜማ ይገኝበታል። ይህንን ዜማ ራሷ ዶሊ ፓርተን ነች የተጫወተችው። በአሜሪካን የካንትሪ ቢልቦርድ ሰንጠረዥ ላይ የበላይነቱን ይዞ የነበረ ሲሆን በኋላ ደግሞ ይህንኑ ዜማ ዊትኒ ሂውስተን እንድትጫወተው ፈቅዳላት። ዊትኒ በዚያ በተስረቀረቀ ድምጿ ስትጫወተው በዓለም አቀፍ ደረጃ ይህ ዜማ ታዋቂነትን አገኘ። እስቲ በመቀጠል አይዊል ኦሎይስ ላቭ ዩ የተሰኘውን ይህንኑ ዜማ ደራሲዋ ዶሊ ፓርትን ስትጫወተውና ከዚያ ደግሞ ዊትኒ ሂውስተን ስትጫወተው እናድምጥ። አይ ዊል ኦልዌይስ ላቭ ዩ። ዶሊ ፓርተን ነበረች የተጫወተችልን። የዚህ ዜማ ጸሐፊ ራሷ ዳሌ ስትሆን ለዊትኒ ሁስተን ዘባዲ ጋርድ ለተሰኘው ፊልም ማጀቢያ እንድትጫወተው ፈቅዳላት። ዊትኒ ደግሞ በእንደዚህ አይነት መልኩ ነበር የተጫወተችውም። I will always love you. ዊትን ሂውስተን ይህንን ዜማ ለመጀመሪያ የጻፈችው ና የተጫወተችው ዳሊ ፓርተን ነች። ዳሊ የምትታወቀው በሙዚቃኝነት ብቻ አይደለም። የታወቀችም የፊልም ተዋኝ ነች። እስካሁን ድረስ ወደ 12 በሚጠጉ ፊልሞች ላይ በትወና ተካፍላለች። ወደ 13 በሚጠጉ የቴሌቪዥን ፕሮግራሞችም ላይ እንደዚሁ በትወና ተሳትፋለች። የስልሳ ስምንት አመቷ ዳሊ ፓርተን አሁንም ከሙዚቃው መድረክ ላይ አልጠፋችም። አልፎ አልፎ ብቅ ብቅ ትላለች። የተከበራቸው የሙዚቃ ቃና አድማጮች ፊት ለፊት ያለው የግድግዳ ሰዓት ደሳለኝ ሰዓትህ እየተገባደደ ነው እያለኝ ነው። ስለዚህ ሄይ ሶል ሲስተር በተሰኘው በኤ ትሬን ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል የደሳለኝን ዜማ በማቋረጥ ይቅርታ እጠይቃለሁ። ለማጠቃለያ ዜናዎቹ ኖክ ሰማግዘር ነኝ። የሶማሊያ ፓርላማ ጠቅላይ ሚኒስትር አብዲ ወሊ ሼክ አህመድን ከስራቸው ለማሰናበት ድምፅ ሰጠ። የህግ አውጪው አካል የሀገሪቱ ጠቅላይ ሚኒስትርን ከስራ ሲያሰናብት ይህኛው በአመት ውስጥ ለሁለተኛ ጊዜ መሆኑ ነው። በአልቃይዳ ታግተው የነበሩ አንድ አሜሪካዊ የፎቶ ጋዜጠኛና ደቡብ አፍሪካዊ መምህር በዩናይትድ ስቴትስ ኮማንዶዎች ለማስለቀቅ በተደረገ ሙከራ ሳይሳካ ቀርቶ ታጋቾቹ በዛሬው ዕለት ተገድለዋል። የኦባማ አስተዳደር የዩናይትድ ስቴትስ መንግስት፣ የፌዴራል ፖሊስ ባልደረቦች ሰዎችን ወይም ማህበረሰቦችን ለይቶ በጥርጣሬ ማስቆምና መጠየቅ እንዲገደብ የሚያስችሉ መስፈርቶች ሊያወጣ ነው። ከስድስት ዓመታት በፊት በኒውዮርክ የምድር ውስጥ ባቡር መስመር ላይ ፍንዳታ ሊያደርስ ያሴረው የአልቃይዳ መሪ መገደሉን የፓኪስታን ጦር አስታወቀ። በምስራቅ ሶርያ የእስልምና ታጣቂዎች ቁልፍ የአውሮፕላን ጣቢያ መቆጣጠራቸውን የሶሪያን ጉዳይ የሚከታተለው ቡድን አስታወቀ። ፊሊፒንስ በውሽንፍር አዘል የባህር ንፋስ በመናወጥ ላይ ትገኛለች። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ንጉሡ ታምሬና በሌሎችም ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም ምድናለሁ።